የማስታወቂያ የሰዓት ማስተካከያ ሊደረግ የታሰበው ትክክለኛ ውሳኔ ነው ይላሉ ዲደብሊው በጉዳዩ ላይ አስተያየታቸውን የጠየቃቸው የቢጃይ ኢትዮጵያ የገበያ ጉዳይ ስራ አስኪያጅ አቶ ኢሳያስ አደራ። ሆኖም ግን በቴሌቪዥንና በሬዲዮ ፕሮግራሞችን የሚሰሩ ይበልጥ ሊቸገሩ ይችላሉም ባይ ናቸው። ከአንድ አመት በፊት መንግስት በንግዱ ዘርፍ ላይ የተሰማሩትን አነጋግሮ እንደነበር ጠቅሰው፣ ሆኖም በውይይቱ ላይ የተነሳው ሀሳብ ሊተገበር የማይችል ነበር ይላሉ። እንደ ኃላፊነት ውሳኔው ትክክል መሆኑን የሚ

ከአስር በመቶ በታች የአልኮል መጠን ያለው ለገበያ የሚቀርቡ ማንኛውም የኩባንያዎች ምርት በመገናኛ ብዙኃን ማስተዋወቅ የሚቻለው ከምሽቱ ሶስት ሰዓት እስከ ንጋቱ አስራ ሁለት ሰዓት መሆን እንዳለበት የጤና ጥበቃ ሚኒስቴር አቶ አሚር አማን በትዊተር ገጻቸው አመልክተዋል። በመገናኛ ብዙኃን የሚተላለፉ የአልኮል ማስታወቂያዎችና የስፖንሰሮችን የሚያስተዋውቁበት መንገድ ህጻናትና ወጣቶች የአልኮል ተጠቃሚ እንዲሆኑ የሚያበረታ ያላቱና ኃላፊነት የጎደላቸው ናቸው በማለት የሚተቹት የሁለት ልጆች አባት የሆኑት አቶ መላኩ ናቸው። ቴሌቪዥናችሁን ስትከፍቱ፣ ሬዲዮናችሁን ስታዳምጡ ዝግጅቱን ስፖንሰር ያደረገ ተብሎ ሲነገር የቢራ አምራቾችን ማስታወቂያ መስማት የተለመደ የዕለት ገጠመኝ እንደሆነም ያብራራሉ። እንደሳቸው እምነት በኢትዮጵያ ብርቅዬ የዱር እንስሳት ስም የተሰየሙት ቢራዎች በህጻናት ላይ ተጽዕኖ እየፈጠሩ ነው። የአልኮል መጠጥ ማስታወቂያዎች ኢትዮጵያ ውስጥ ልቀት የላቸውም ነበር ማለት በሚቻል ማንኛውም ሰዓት በየትኛውም ጊዜ ምንም አይነት የዕድሜ ገደብና ምርጫ ሳያደርጉ እንዲ ዝም ብለው የሄዱ የነበሩት ሚዲያዎቻችን ለልጆች ጥበቃ፣ ለልጆች መልካም አስተዳደግ ከለተሻለ ህይወት ምንም አይነት ትኩረት የላቸውም። ለምሳሌ የኔ ልጅ ዋሊያ አይቤክ የዶላራዊ አታውቀውም። አንድ ቀን ምንድን ነው ብየስጠይቃት የቢራ ፍየል ነው ያለች። የስፖርት ቦታዎች በአልኮል ማስታወቂያዎችና በቢራ አምራች ድርጅቶች ስፖንሰር እንደሚደረጉ የሚናገረው ደግሞ የስፖርት ጋዜጠኛው ሰኢድ ኪያር ነው። በአንድ ወገን የሀገሪቱን የእግር ኳስ ለማሳደግ ሲሰራ በሌላ በኩል ህጻናትና ወጣቶች የአልኮል መጠጥ ሰለባ እንዲሆኑ እየተደረገ መሆኑም አጽንኦት ይሰጣል። እናም በማስታወቂያ አቀራረብ ረገድ የተደረሰውን ውሳኔ ዘግይቷል የሚል አስተያየት አለው። ስፖርትና ማስታወቂያዎችን አስመልክቶም የአቶ ይድነቃቸው ተሰማን ለዓለም የተረፈ ጠንካራ ውሳኔ እንዲህ ያስታውሳል ሰኢድ። በጣም ዘግይቷል የሚል አስተያየት ነው ያለኝ። ብዙ ትልቅ አበላሽ በኋላ ህጻናት ታዳጊዎች በጣም ብዙ ችግር ከደረሰባቸው በኋላ ነው የመጣው። ተገቢ ባልሆነ ሁኔታ የሚገኙ ትርፍ ለሀገርም ያልተወሰዱም ለዜጎችም አይጠቅምም። ሚዲያው ላይ ምንም የሚፈጠር ነገር የለም። ሚዲያው መጀመሪያ ዓላማ አለው። ያ ዓላማ ደግሞ ህብረተሰብን ማነት ነው። ለኢትዮጵያና ለአፍሪካ ትልቅ ግንባር ቀደም የሆኑ የስፖርት መሪ የሚባሉት አቶ ይድነቃቸው ተሰማ ናቸው። በአንድ አቋማቸው በከፍተኛ ደረጃ በዓለም አቀፉ ኦሎምፒክ ኮሚቴና በፊፋ ደረጃ ሽልማት ያገኙበት ጊዜ ነበር። ይሄም የሰውነትን ጤናን ማካሄድ የሚጎዱ ማንኛውም አይነት አልኮልና ትምህርቶች በስፖርት ውስጥ እንዳይገቡ በማድረግ ግንባር ቀደም አፍሪካዊ ነበሩ። ስፖርቱም ይህንን መንገድ ነው ሊከተል የሚገባው። የኢካሽ ፕሮሞሽን ባለቤት አቶ ካሳሁን አሰፋም የሰዓት ገደቡ አግባብ መሆኑን ቢያምንበትም እንደ ሌሎች ሀገራት ለህጻናት የሚተላለፉ የመገናኛ ብዙሀን ጣቢያዎችን የመለየት ነገር ቢኖርና በሚከለከልበት ሰዓትም መተላለፍ ቢችል የሚል ሀሳብ አላቸው። እንደ ማስታወቂያ ድርጅት ሀሳቡ ትክክል ነው። እኛ እንደውም አንዳንዴ የአልኮል መጠናቸው ከፍ ለማለት አለማለቱም እያረጋገጥን የምንሰራቸው ማስታወቂያዎች አሉ። ይሄኛው ገደብ መምጣቱ ቆንጆ ነው። ነገር ግን ምናልባት ምናልባት እንደሌሎች ዓለማት ልጆች ሊሰሙትና ሊያዩት የሚገቡ ሚዲያ የመለየት ነገር ማድረግ ማድረግ ቢኖር እና በሚከለከለውም ሰዓት ሁሉ መነገር የሚችልበት እድል ቢኖር ማድረግ ይቻላል። ከአልኮል መጠጦች በተጨማሪ የሲጋራ ማሸጊያ ከሰባ በመቶ በላይ ማስጠንቀቂያዎችን ያካተቱ ምስሎችና ባለሙሉ ቀለም ፎቶዎችን የያዘ መሆን እንደሚኖርበት በደንቡ ተካቷል። ከዚህም ሌላ በስራ ቦታ፣ ህዝብ በሚሰበስብባቸው ቦታዎች፣ በህዝብ መጓጓዣና የጋራ መጠቀሚያ ስፍራዎች ትንባሆን ወይም የትንባሆን ምርቶችን ማጨስ ወይም መጠቀም እንደሚያግድም ተገልጿል።